ከዚህ በፊት በጣም ብዙ በሂደት ላይ የነበሩ የቆዩ ፓርቲዎች ነበሩ። አዲሱ ሕግ ከመውጣቱ በፊት ፕሮሰስ የጀመሩ ማለት ነው። ስለዚህ አሁን እዛ ሰርተፍኬቱም ላይ እንደሚለው አሁን እነዚህ እውቅና የተሰጣቸው ፓርቲዎች እውቅና የተሰጣቸው በፊቱ ሕግ የሚያስፈልገውን ነገር ሁላ አሟልተው ቦርዱ አይቶ ሳያጸድቃቸው የቀሩ ስለነበሩ በፊቱ ህግ የተሟላውን ነገር እንዳለ አሟልተው የተባሉ ወደዛኛው ከዚህ በፊት የነበሩት የተመዘገቡ የምርጫ ቦርድ ፓርቲዎች ቁጥር ስልሳ ዘጠኝ ነበር አይደል? ወደ እነሱ የተቀላቀሉ ናቸው ማለት ነው። ስለዚህ ይሄኛው ሰርተፊኬት የተሰጣቸው በበፊቱ ህግ ላይ ያለውን መስፈር ያሟሉ በመሆናቸውና አዲስ ውግ ከመውጣቱ በፊት ከነሐሴ በፊት የሚገባውን ነገር ሁላ ዶክመንት ብሎ አሟልተው ጨርሰው አስገብተው ያጠናቀቁ ስለነበሩ ነው። እስካሁን ድረስ ስልሳ ዘጠኝ ናቸው ምርጫ ማለት በቦርዱ ሰርተፍኬት የተሰጣቸው ፓርቲዎች ስልሳ ዘጠኝ ናቸው። ከስልሳ ዘጠኝ መጀመሪያ ላይ የነበሩት ባለፈው ሁለት ሰተናል ሰባ አንድ ማለት ነው። አሁን ዘጠኝ ሰጠን ሰባ ዘጠኝ አካባቢ ይሆናል። በአጠቃላይ ያሉት ሰርተፍኬት ሲወሰዱ ማለት ናቸው። ነገር ግን በሂደት ላይ ያሉ ዶክመንት ሳያሟሉ የቀሩ ፓርቲ መሰረታለን ብለው መጥተው ማመልከቻ ብተው ከዛ በኋላ እስካሁን ድረስ ማመልከቻቸውን ብዙም ደግሞ ሳያንቀሳቅሱት የቀሩ እንዲሁም ደግሞ የሚገባውንም ነገር እያደረጉ ያሉ የሚባሉ ሌሎች እንዳለ ደግሞ ተደምረው ወደ መቶ ሰላሳ ዘጠኝ አካባቢ ይደርሳሉ። ከዚህ በፊት እንደዚሁ ፊርማ አሰባስቡ ተብለው ሳይሟላላቸው የቀሩትን ያካትታል ማለት ነው። አዎ፣ ለምሳሌ አንድ ፓርቲ ይመጣና ያው ምዝገባ ብዙ ሂደቶች ስላሉት እገሌ የሚባል ፓርቲ እየመሰረትን ነው፣ የሚያስፈልገው እንቅጻቀጾችና የቴክኒክ ድጋፎች ቦርዱ ይስጠይም ብሎ ያስገባል። ያን ጊዜ እንትና የሚባል ፓርቲ ብለን እኛን መዘግበውና የፓርቲውን ስም በዚህ ነው የምጠራው የሚለው ያለውን ከዛ በኋላ ቅጾች ከኛ ይወስዳል። የሚፈልገውንም ቴክኒካል ድጋፍ ይሄ ይደረግልኝ ይላል። ለምሳሌ የሚያስፈልገው የሕጉ ኮፒ ይሰጠኝ እንደዚህ ማድረግ ይፈልጋለው ቴክኒካል ላይ እንደው ማድረግ ያለብኝ ብሎ ይጠይቃል። ቼክ ሊስት አለ የምንሰጠው እሱን ይወስዳሉ። ከዛ ግን እሱን አጠናቆ ሙሉ ማሟላት ያለበትን ዶክመንት ተጨርሶ ለቦርዱ አስገብቶ ቦርዱ አይቶት ይሄ ነገር አልተሟላም ጨምሩበት ብሎ በዛ ሁላ ሂደት ውስጥ አልፎ ሁሉም ነገር አሟልቶ አጠናቆ መጨረሻ ላይ ነው ለቦርዱ ዋናው ቦርዱ ሰብሳቢ ጋ ና የሌሎች ቦርድ አባላት ጋ ይገባ እና እነሱ በቀይ ሙሉ ለሙሉ የተሟላለት ያለቀለት ነው ሲባል የቦርዱ ሰርተፍኬት ይሰጠው ብለው ይሰጣሉ ማለት ነው። እንግዲህ በዚህ ሂደት መሀል ላይ የሚያቋርጡ አሉ፣ የሚዘገዩ አሉ፣ ወይም ደግሞ ጀምረው ማድረግ ያለባቸው መሟላት ያለባቸው ነገሮች ሳያሟሉ በጣም ረጅም ጊዜ የሚቆዩ አሉ። እነሱን በፖለቲካ ሂደት ውስጥ ተሳትፎ ያደርጋሉ። ለምሳሌ ከፓርቲዎች ጋር ውይይት ሲደረግ እዛ ውስጥ እንዲሳተፉ ይደረጋል። መረጃዎች ሲሰጡ ከቦርድ በኩል የሚሰጡ መረጃዎች እነሱ እንዲያመጡ ይደረጋል፣ ምንም እንኳን ሰርተፍኬት ባይኖራቸውም ማለት ነው። ሂደት ውስጥ ያው ወደፊት አሟልተው ያመጣሉ በሚል እሳቤ ተሳትፎ የሚያደርጉበት መንገድ ውይይቶችም፣ ንግግሮችም፣ አስተያየቶችም ስንጠይቅ ከፖለቲካ ፓርቲዎች እነሱን እናካትታለን። እንግዲህ ብሔራዊ ምርጫ ቦርድ እስከ መቼ ነው ፓርቲዎችን እውቅና የሚሰጠው? ወይም ደግሞ ምርጫው እስኪደርስ እስኪ ገደብ አለው። ምርጫ ታይም ቴብል ሲወጣ ካላንደሩ ሲወጣ ካላንደሩ ላይ የሚቀመጥ ጊዜ ያለች ምንድን ነው እጩዎች ምዝገባ የሚባለው ማለት ነው። ስለዚህ አንድ ፓርቲ በእጩዎች ምዝገባ ለመሳተፍ እና እጩ ማቀረባቸው እጩዎች አሉኝ ብሎ ለመምጣት ሰርተፍኬት ያስፈልገዋል። ስለዚህ የእጩ ምዝገባ ከመጀመሩ በፊት ካለው ጊዜ ደርስ ሰርተፍኬቱ ማግኘት እና ፕሮሰሱን ማስኬድ ይችላል በሚመለከተው መልኩ በህጉ መሰረት። ልክ የእጩ ምዝገባ ጊዜ ካለፈ በኋላ ግን ቦርዱ ተ ተጨማሪ በዛ ወቅት ሰርተፍኬት የሌለውን ፓርቲ አይቀበልም። ምክንያቱም እጩ መዝገባ እንዲህ ከተጀመረ በኋላ ፕሪንት ማድረግ ውስጥ ይገባል፣ የሎጂስቲክ ስራዎች ውስጥ ይገባል። ስለዚህ እስከዛ ጊዜ ድረስ ሰርተፍኬት ከሌለው አንድ ፓርቲ ከዛ በኋላ ሰርተፍኬቱን እንኳን ቢያገኝ፣ ከምርጫ ድምፅ መስጫ ቀኑ በፊት ሰርተፍኬቱን እንኳን ቢያገኝ አይችልም ማለት ነው። ጅስ ከዛ በኋላ ያገኘ ፓርቲን ሂደት ውስጥ ማካተት ግን እስከ እጩዎች መዝገባ ድረስ የፖለቲካ ፓርቲ ሰርተፍኬት የመስጠቱ ሂደት የሚቀጥል ነገር ነው። መሀል ላይ የሚቋረጥ አይሆንም። ልክ በሰዓቱ መሰረት ግን የእጩ ምዝገባ ሲደርስ፣ ከዛ በኋላ የሰደት ፊት አይሰጥም። ወይም ቢሰጥም ከዛ በኋላ ስደት ይገኘ ፓርቲ ምርጫ ውስጥ አይሳትፍም ማለት። ምዝገባ የሚጀምረው መቼ እንደሆነ ቀኑ ይታወቃል? አታወቅም። ገና ነው፣ አይታወቅም። ካላንደሩ ስናወጣ ግን ይወጣል። አሁን ካላንደሩ ላይ ከሚወጡ ዋና ዋና ጉዳዮች መካከል የመራጮች ምዝገባ መቼ ነው፣ የእጩ ምዝገባ መቼ ነው የሚለው የመጀመሪያዎች ሁለቱ ዋና ዋና ተግባራት ምርጫ ካላንደር ሲወጣት የመጀመሪያዎች ትልልቆቹ ምርጫ ተጀመረ ሂደቱ ተጀመረ የሚባለው የመጀመሪያ ያወጡት ምዝገባ ነው፣ የእጩዎች ምዝገባ ነው። ተመሳሳይ ጊዜ የሚሆነው ማለት የመጀመሪያ አክቲቪቲ ነው። በዚህ እስከዛ ጊዜ ድረስ ሰርቲፊኬት መውሰድ ይችላሉ። እሱ ከተጀመረ በኋላ ግን ሰርቲፊኬት መውሰድ ይቻላል፣ ግን የወሰደ ፓርቲ ሰርቲፊኬትን ቢወስድ በዚህኛው ምርጫ ሳይሆን በዛኛው ምርጫ ነው ማለት መሳተፍ የሚችለው። ካብ ግልጽ ለማድረግ ያህል አሁን ትናንትና ሰርቲፊኬታቸውን ያወጣ ናቸው የተመዘገቡት በአስራ አንድ ስልሳ ስድስት በተባለ በአዲሱ ህግ ሳይሆን ብሩ በአምስት ሰላስ ሰባት የሚባለው ህግ ነው። ያ ማለት ምንድን ነው? አዲሱ ህግ ከመውጣቱ በፊት ፖስታቸውን ጨርሰው ለቦርዱ አስገብተዋል ማለት ነው። ስለዚህ በአዲሱ ህግ ደግሞ ተጨማሪ ስታንዳርዶች ተጨምረዋል እንደሚታወቀው። ስለዚህ እነዚህ ፓርቲዎች አሁን ሰርተፍኬት ቢያገኙም እንደ ሌላ እንደ ማንኛውም ፓርቲ በአዲሱ ህግ መሰረት አሟሉ የሚባለውን ነገር ማሟላት ደግሞ ይጠበቅባቸዋል ማለት ነው።